We saw ለአካባቢያዊና ብሔራዊ ጥቅሞቻቸው ሲሉ መንግስታት የፖለቲካ ጨዋታቸውን ለማጋጋል ስደተኞችን መጠቀሚያ እያደረጉ በሄዱ መጠን ከጦርነትና ከመሳደድ እየሸሹ ለሚወጡ ሰዎች የሚሰጠው ጥገኝነትና ከለላ እየተሸረሸረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ አስጠነቀቁ። ሊሳ ሽላይን ጄኔቫ ላይ እየተካሄደ ካለው አመታዊው የዩኤንኤችሲአር ስደተኞች ጉባኤ ዘገባ ልካለች። ትዝታ በላቸው ታቀርበዋለች። ባለፈው የአውሮፓ አመት መጨረሻ በዓለም ዙሪያ 65.6 ሚሊዮን ሰው በኃይል መፈናቀሉን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታውቋል። ይህ በብዛቱ ከዚህ ቀደም ታይቶ የማይታወቅ ሰው በኃይል የተነቀለውና የተፈናቀለው በጦርነቶችና በሚደርስባቸው ማሳደድ ምክንያት እንደሆነ የመንግስታቱ ድርጅት አስታውቆ ከተፈናቀሉት 22.5 ሚሊዮን የሚሆኑት ድንበር እየሰበሩ ከአገሮቻቸው ወጥተዋል ይላል። በዚህ ዓመት ብቻ ከሁለት ሚሊዮን በላይ ሰዎች ከየሀገሮቻቸው ተሰደዋል። በአሁኑ ጊዜ የሚታየውን ዓለም አቀፍ ሁኔታ አስመልክቶ የዩኤንኤችሲአር ኃላፊ በትካዜ ስሜት ባደረጉት ንግግር ባለፉት አምስት ሳምንታት ውስጥ ብቻ ግማሽ ሚሊዮን የሚሆኑ የሮሂንጃ ሙስሊሞች ሚያንማር ውስጥ እየተካሄዱባቸው ናቸው ካሉት ዘግናኝ ጥቃቶች ለማምለጥ ተሰደዋል። በእነዚሁ አምስት ሳምንታት ውስጥ ሀምሳ ሺህ ከደቡብ ሱዳን፣ አስራ ስምንት ሺህ ደግሞ ከማዕከላዊ አፍሪካ ሪፐብሊክ እየተፈናቀሉ ወጥተዋል። ሁኔታው በሌሎች አካባቢዎችም የዚያኑ ያህል የከፋ መሆኑን አመልክተዋል። ከለላ የመስጠት ጉዳይ በቋሚነት እየተፈተነ ያለ ነው። አንዳንዴ እንዲያውም መንግሥታት ስደተኞችን እንደ ሸቀጥ የሚናገዱባቸው ሆነዋል። በመርህ የታጠቀ አመራር የሚሰጡ እንኳ ብዙ ጊዜ የስደተኞች መብቶች ሲሸረሸሩ እያዩ ችላ ሲሉ ይስተዋላል። እንዲህ አይነቶቹ ችግሮች የሚፈጠሩት ደግሞ ግራ በተጋቡና አንዳንዴም የኃላፊነት ስሜት የጎደላቸው ፖለቲከኞች በሚያነሳሱት የሕዝብ ጉምጉምታ ፍርሃት ውስጥ በወደቁ መሪዎች ነው። ተያይዞም የኢሚግሬሽንና የጥገኝነት ደንቦች እየጠበቁ መምጣታቸውን የጠቆሙት የዩኤንኤችሲአር መሪ ሁናቴዎች እየተበላሹ ያሉት አውሮፓ፣ ዩናይትድ ስቴትስን፣ አውስትራሊያን በመሳሰሉ ወትሮ የጥገኝነት ከለላ በመስጠት የሚታወቁ ሀገሮች ውስጥ ጭምር መሆኑን አስታውቀዋል።